ይልማ ባለፈው ሳምንት መጨረሻ ቢአም ደመረብ ውይይት ተካሂዷል። ይህ ውይይትም በወቅታዊ የኢትዮጵያ ጉዳይ ላይ ያተኮረ ነበረ። እስኪ በቅድሚያ የመወያያ ነጥቦች ምን ነበሩ? እስኪ ባጭሩ ንገረን። የተነጋገሩባቸው አርስቶች አጠራ አድርጎ ለማስቀመጥ በሶስት አርስቶች ዙሪያ ነው የተሽከረከረው። አንደኛው ከምርጫው በኋላ የዓለም አቀፉ ማህበረሰብ በኢትዮጵያ ላይ ያለው አቋምና ይኸው ማህበረሰብም በኢትዮጵያ ላይ አሁን የሚያሳየው ሚና እንዴት ነው የሚል ነው። ሁለተኛውን ቦታ የያዘው አርዕስት ደግሞ በሌሎቹ እንደሚሉት መንግስትም እንደሚለው በሽብርተኛ ተብሎ በሚጠሩት በህወሓትና በኢትዮጵያ መንግስት መካከል የሚደርገው ጦርነት የሰብአዊ እርዳታ ጉዳይ ምን ይመስላል? እሱስ በምን ሁኔታ ላይ ይገኛል የሚለው ጥያቄ ሁለተኛውን ቦታ የያዘ አርዕስት ነው። የተጋበዙት እንግዶች በሶስተኛ ደረጃ የዓለም አቀፉ ሚዲያ ጦርነቱንና የሀገሪቱን ሁኔታ አስመልክተው በሚጽፉትና በሚያሰራጩት ዜናዎች፣ ዘገባዎችና አስተያየቶች ላይ ምንድን ነው የሚለውንም ነገር ተጋባዦቹ አንስቶ ተነጋግረዋል። ሚልማ እንግዲህ አሁን በነገርከን ከን በእነዚህ ሶስት ነጥቦች ላይ ተወያዮቹ ምን አሉ? ሰብአዊ እርዳታውን በተመለከተ ሶስቱ ተናጋሪዎች አስፈላጊ ነው ብሎ ነው የተናገሩት። ነገር ግን የጀርመኑ ዶክተር ቶርስን ሁተር የውጭ ጉዳይ ሚኒስትሩ ባልደረባ እንዳሉት ከሆነ የጦር መሳሪያም ጭምር አብሮ ለህውሀት ቀርቧል የሚለው ነገር ማስረጃ ሌለው እና እንደዚሁ የጦሩ ወረከስ ነው ብለው አስተባብለዋል። ከዛ እንግዲህ የምዕራቡ ሀገር ሚዲያዎች እንደ ሲኤንኤን፣ እንደ ቢቢሲ፣ እንደ አልጃዚራ ወይንም እንደ ኒውዮርክ ታይምስ እና እንደ ዋሽንግተን ፖስት ያሉ ትላልቅ ጋዜጣዎች እና መጽሔቶች ቤቱ ወገን ለይተው ድጋፋቸውን ለቲፒኤልኤፍ ለህውሀት ማሰማታቸው ይህ የሚያሳዝን ነው ብሎ ዶክተር ልዑል አስፋውሰን አስራተ ይህን ጉዳይ አንስተዋል። ይህንንም ነገር ብዙዎቹ ሳይናገሩበት አልፏል። ቀደም ሲል እንደነገርከን ከምርጫው በኋላ አለም አቀፉ ማህበረሰብ በኢትዮጵያ ላይ ያለውን አቋምና በአሁኑ ሰአትም የሚጫወተው ሚና የዚህ ውይይት አካል ነበረ። ምን ተባለ? በዚህ ጉዳይ ላይ በዚህ ጉዳይ ላይ ጠቅላይ ሚኒስትር አቢይ አህመድ እና ፓርቲያቸው ብልጽግና ፓርቲ ማሸነፉን እንቀበላለን ያሉት ሁሉም የሚቀበሉት በዚህም ትልቁም ቦታ የያዘው እና ያከራከረው የዓለም አቀፉ ማህበረሰብ ሚና እንዴት ነው በሚለው ጉዳይ በአሁኑ ሰዓት በኢትዮጵያ መንግስትና በህዋት መካከል የሚካሄደው ጦርነት እንዴት መፍትሄ ያገኛል የሚለው ጥያቄ ነው። እንግዲህ ሶስቱን፣ የሚያነጋግረው ሶስቱም ተናጋሪዎች በስብሰባ ላይ የተሳተፉትን ሰዎች ጭምር በዚሁ ጉዳይ ላይ ደግሞ በጽሁፍ የራሳቸውን ማስተያየት ይሰጡ ነበረ። በአጭሩ የተባለው ምንድን ነው? ወይዘሮ ማሪና ፔተርም ሆኑ ዶክተር ቶርስትን ሁተርም ሁለቱ ተናጋሪዎች እንዳሉት ከሆነ የኢትዮጵያ መንግስት በአሁኑ ጊዜ ችግሮቹ ለመፍታት በጠረጴዛ ዙሪያ ላይ ተቀምጠው እንዲነጋገሩ ጠይቀዋል። መፍትሄው ንግግር መሆን አለበት ነው የሚለው እዛ ላይ ነው። እንግዲህ ልዑል ዶክተር አስፋወሰን አስራተ ያለፉትን ሀያ ሰባት ዓመታት እንደዚህ ነው ያሉት ኢትዮጵያን በአምባገነን ክንዱ ሁሉንም ጨፍልቆ የገዛውን የቲፒኤልኤፍን የህዋትን አመራር የኢትዮጵያን መከላከያ ጦር በትግራይ ክልል በአንድ ሌሊት በፈጀው ከእነዚህ ሽብርተኞች ጋራ እንዴት ነው እናንተ አብራችሁ ተቀመጡ ብላችሁ እኛን የምጠይቁትን ነገር ነው ያነሱት። ቀጥለውም በዘርና በክልል ኢትዮጵያን የከፋፈለና ይህን ደግሞ የአፍሪካ መንግስታትና የአፍሪካ መሪዎች የማይቀበሉትን ነገሮች የሚያራምድ እናንተም የጀርመን መንግስትም ሙሉ በሙሉ ከእናንተ የፌዴራሉ ጋር የማያያዘውን ነገር ይህን ነገር ደግፋችሁ እንዴት ከእነሱ ጋር አብራችሁ ተቀመጡ እንትላላችሁ የሚል ነው እና እንዲያውም ታሪካዊ ያነሱት ነገር ምንድን ነው በሰባውና ሰማንያው እንደ አውሮፓን አቆጣጠር ነው የፖለቲካ ቡድኖችን ስም ጠቅሰው ባንክ ያኔ ዘርፉ እንደነበረ ፖሊሶችን አሳደው እንደሚገሉ ፖለቲከኞችን ጠልፈው እንደሚሸሹ ይህንን ሁሉ አንስተው የዛን ጊዜ የሬድ አርሚ ፍራክሽን የሚባለው ሽብር ፈጣሪዎች ቡድን የጀርመን መንግስት ቁጭ ብሎ ከነሱ ጋር እነጋገራለ ሳይል የወሰደው እርምጃ እንደሚታወቀው እነዚህ ሽብርተኞች ፈልጎ ለቅሞ እንዳሰርና እስር ቤት እንደወረወረ ነው። ስለዚህ ከሽብር ፈጣሪዎች ጋር አብሮ መቀመጥ የማይቻልበት ሁኔታ ውስጥ ተገብቷል ብሎ ነው ነገሩን ያስቀምጡት። አንዳንድ ተመልካቾችን በጽሁፋቸው ላይ እንዳነሱትና እንዳነበብኩት የጀርመን ፓርላማ ውስጥ የኦልተርኔቲቭ ፎር ዶይችላንድ የሚባለው አማራጭ ሀይል ለጀርመን ብሎ እራሳቸውን ሰይመው ፓርላማ አባሎች ሆነው የተቀመጡትንም የጀርመን የፖለቲካ ድርጅቶችም ሆነ የፖለቲካ መሪዎች እነዚህን ሰዎች እንኳን አያነጋግሩም፣ አብሮ አይሰሩም። ስለዚህ ከህዋት ጋራ አብሮ ይሰራል የሚባለውን ነገር ማንም ሊቀበለው የማይችል ነገር ነው። ሰላሳ ዓመት ያየናቸው ጉዳዮች ናቸው ብለው ብዙዎቹ ዘግተዋል። እንግዲህ እዚያ ላይ ዶክተር ሆስትን ሁተር የውጭ ጉዳይ ሚኒስትሩ ተወካይ ልዑል አስፋ ወሰን አስራት የጻፉትን ጽሁፍ በማንሳት ያም ጽሁፍ ቶለራንስ ተቻችሎ እና ተከባብሮ መኖር የሚለውን አርዕስት ይዞ የወጣውን መጽሐፋቸውን ጠቅሰው አብራችሁ ለመኖር መነጋገር አለባችሁ። የአካባቢ የትግራይ ክልል ጦርነት ተስፋፍቶ በአማራና በአፋር ውስጥም ሰርጎ ገብቷል። በጎረቤት ሀገሮችም በሱዳንና በኤርትራም እንደዚሁ የሚታዩ ግጭቶች አሉ። ስለ ብዙም ስደተኞች መንደራቸውን ለቀው ወጥተዋል። እና ያለው መፍትሄና መደረግ ያለበት ነገር ከወይዘሮ ሚራናት ጋር ሆኖ እንደተናገሩት በሀያ አራት የሚደርሱ የሲቪል ድርጅቶች በጋራ የሰላም ጥሪ አቅርበዋል። ስለዚህ መነጋገር አለባቸው የሚለውን ጉዳይ ያነሱት እና እዚህ ላይ ነው ልዑል አስፋውሰናሳተ የዋሀትን ቀንደኛ መሪ እሳቸው እንዳሉት የቅስቀሳና የፕሮፓጋንዳውን ኃላፊ አቶ ጌታቸው ረዳን ጠቅሰው ኢትዮጵያን ሲኦል እንኳን ብትገባ እዚያ ድረስ ተከታትለን ወርደን እናጠፋታለን የሚለውን አነጋገር አንስተው የተናገሩትን ሰዎች ለመሆኑ ከእንደነዚህ አይነት ሰዎች ጋር እንዴት ቁጭ ብለን መነጋገር ይቻላል ይህን ለዚህ መልስጡኝ ብለው ነገሩን የዛን ዕለት ምሽት ቋጥሮ አስቀምጠውታል ይልማ ኃይለ ሚካኤል ከበርሊን አመሰግናለሁ መልካም ጊዜ